ኢትዮጵያ ወደ ጥፋትና መበታተን መንገድ በማምራት ላይ ትገኛለች ሲል የህወሀት ማዕከላዊ ኮሚቴ ዛሬ ባወጣው መግለጫ አመልክቷል። ድርጅቱ የተመሠረተበትን አርባ አምስተኛ ዓመት ምክንያት በማድረግ ለነባር ታጋዮቹ ዕውቅና መስጠቱንም ሙሉጌታ አጽበሃ ከመቀሌ ዘግቧል። ሙሉጌታ ተጨማሪ አለው። ከ45 ዓመታት በፊት በተጀመረው የትጥቅ ትግል በኢትዮጵያ ለውጥ መጥቶ እንደነበር ህብረ ብሔራዊ ፌዴራላዊ ስርዓት ተገንብቶና በወቅቱ የነበረችበት የቁልቁለት ጉዞ ተገጥቶ ወደ እድገት ጎዳና መጓዝ ጀምራ እንደነበር የሚተነትነው የህወሀት መግለጫ፣ ባለፉት ሁለት ዓመታት በአገሪቱ በተፈጸሙ ከባድ ጥፋቶችና ቀውሶች ምክንያት ግን የነበረችበት የእድገት ጉዞ ተገጥቶ ወደ ጥፋትና መበታተን በመምራት ላይ ትገኛለች ብሏል። መግለጫው አያይዞ ተጀምሮ የነበረው ልማት ተስተጓጉሎ የዲሞክራሲ ጥያቄ አደጋ ላይ ወድቋል ብሏል። ኢህአዴግ ሲመራበት የነበረው አንጸባራቂ ድሎች እያስመዘገበ የመጣ ብሎ የገለጸው የልማታዊ ዲሞክራሲያዊ መስመር ባለፉት ሶስትና አራት ዓመታት በድርጅቱ ውስጥ በተከሰተው የጥገኛ መበስበስ አደጋ ምክንያት ነው እነዚህ ችግሮች ሊያጋጥሙ እንደቻሉ በመግለጫ ላይ ሰፍሯል። ህወሀት በኢህአዴግ ውስጥ አጋጥሟል ያለው የመበስበስ አደጋ በጽናት በመታገል ዳግም ታድሶ ስርዓቱን ለማዳን ከባድ ጥረት ቢያደርግም አባል ድርጅቶች ራሳቸው ኃይላቸውን ሳያጠሩ በመቅረታቸው የድርጅቱ አመራር ጥገኛ ባለው ኃይል ስር መውደቁ አስታውቋል። አመራሩ የልማታዊ ዲሞክራሲ መስመርን በመተው ወደ ፍጹም ግለሰባዊ አምባገነናዊነት መንገድ መግባቱና በታድሶ ወቅት መደገም የለባቸው የተባሉ ጉድለቶች በከፋ ደረጃ በመፈጸም ላይ ይገኛል ብለዋል። በተጨማሪም ህገ መንግስት ተጥሶ የህግ የበላይነት ተረግጦ ህብረ ብሔራዊ ፌዴራላዊ ስርዓቱ እየተሸረሸረ ተጠብቆ የነበረው ሰላም ደፍርሶ የህዝብ አንድነት ተበትኖ ልማት ተበላሽቶ የሀገር ክብርና ለዋላዊነት በኢትዮጵያ ታሪክ ታይቶ በማይታወቅ ደረጃ ተደፍሮ አገራችን የውጭ ሀይሎች መፈንጫ ሆናለች ሲል አሁን ሀገሪቱን በመምራት ላይ ያሉትን ወቅሷል። በዚህ ምክንያት የሀገር ህልውና ከማንኛውም ጊዜ በከፋ ደረጃ አደጋ ላይ ወድቆ ይገኛል ሲል ፓርቲው ስጋቱ በመግለጫው አጋርቷል። ኢህአዴግ ጸረ ዲሞክራሲና ህገ ወጥ በሆነ አካሄድ በእህድ ድርጅቶች ክህደት መፍረሱን በመግለጫው ላይ ያሰፈረው ህወሀት በዚህ አካሄድ በፌዴራልና በአዲስ አበባ አስተዳደር ውስጥ የነበሩ የህወሀት አባላት ከኃላፊነት እንዲነሱ እየተደረገ ነው ብለዋል። በሀገር ውስጥ ፍጹም ጸረ ዲሞክራሲና አፈና እንደነገሰ ፖለቲካዊ ምህዳሩ መጥበቡንና የተለየ ሀሳብ ያላቸውን የፖለቲካ ድርጅቶች፣ ግለሰቦችና ጋዜጠኞች እየታሰሩና እየታፈኑ እንደሚገኙ በመግለጫው ላይ የሰፈረ ሌላው የህወሀት ቅሬታ ነው። ደግሞ ህወሀት በተደጋጋሚ ለሚሰነዝራቸው ወቀሳዎች በብልጽግና ፓርቲ አመራሮችም ሆነ ወቀሳው የሚመለከታቸው የፌዴራል መስሪያ ቤት ኃላፊዎች ወቀ ሳውን ባለመቀበል ምላሽ ሲሰጡ እንደነበር ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ቀርቦ እሳቸው የሚመሩት ለውጥ ከመጣ በኋላ በሀገሪቱ በኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች ላይ ከፍተኛ እድገትና ለውጥ ተመዝግበዋል ብለው ነበር። እንዲሁም የህወሀት አመራሮች ከስልጣን መነሳት አስመልክቶ ተጠይቀው አንዲት ሚኒስትር ብቻ ናቸው የተነሱት፣ አሁንም በከፍተኛ የመንግስት ኃላፊዎች የፓርቲው አባላትና አመራሮች አሉ ሲሉ ተናግረው ነበር። ብልጽግና ፓርቲም በሰጠው መልስ የተነሱ አመራሮች በአቅም የስራ አፈጻጸም ጉድለት ምክንያት ነው በማለት ምላሽ ሰጥቶ ነበር። ህወሀት ሰዎች በፖለቲካ ምክንያት እየታሰሩ ነው ያለውን በተመለከተም የፌዴራል ጠቅላይ አጋቢ ህግ ከዚህ ቀደም በሰጠው ምላሽ በቁጥጥር ስር የሚውሉትም ሆነ የሚፈለጉት ሰዎች በመረጃና በማስረጃ በተደገፈ ወንጀል በመጠርጠራቸው እንጂ በፖለቲካ አስተሳሰባቸውና በብሔር ማንነታቸው አይደለም በማለት ከዚህ በፊት ማስተባበሉን ይታወሳል። መግለጫው አያይዞ በክልሉ ለሚገኙ ተፎካካሪ ፓርቲዎችና ሲቪክ ማህበራት በጋራ እንስራ የሚል ጥሪ ያቀረበ ሲሆን በትግራይ ለሚረጋገጠው ሰላም ልማትና ዲሞክራሲ ስርዓት ግንባታ የምታበረክቱት አስተዋጽኦ ቀላል እንዳልሆነ እንገነዘባለን ይላል። በቀጣይ በሚደረግ የመመከት እንቅስቃሴ በማንኛውም አይነት ቅጥፈትና ድለላ ሳትንበረከኩ ከህዝባችሁ ጎን በመቆም ኃላፊነታችሁ በተግባር እንድታረጋግጡ በማለት የድጋፍ ጥሪ አቅርቧል። ህወሀት በመግለጫው ላይ ኤርትራን በተመለከተ ባሰፈረው ጽሁፍም የትግራይ ህዝብና ህወሀት በኤርትራ ህዝብ ጥያቄ ላይ ተደራድረው ሆነ ተሳስቶ አያውቁም ሲል ገልጿል። በጋራ በተከፈለው መስዋዕትነት የጋራ ድል መገኘቱ የገለጸው የፓርቲው መግለጫ ለኤርትራ ህዝብ የራስ እድል በራስ የመወሰን መብት አረጋግጠሃል። በዚህም ህወሀትና የትግራይ ህዝብ ይኮራሉ ብሏል። ባለፉት ሃያ ዓመታት አላስፈላጊ ባልሆነ ጦርነትና ግጭት ውስጥ መገባቱንና አስፈላጊ ያልሆነ ዋጋ በሁለቱም አቅጣጫ መከፈሉን አመልክቷል። መግለጫው አክሎም የጋራ ጥቅማችንን ታሪካዊ ዝምዳችንን በማደስ የጋራ እድገት ለማረጋገጥ ወደሚያስችል ደረጃ እናሸጋግረው ሲል ህወሓት ጥሪ አቅርቧል። በተያያዘም ፓርቲው በትጥቅ ትግሉ ጊዜ ለነበሩ የህወሓት ታጋዮች የእውቅና መርሃ ግብር በትናንትናው እለት አዘጋጅቶ ነበር። ፓርቲው ለመሰረቱ በስራ አስፈጻሚና ማዕከላዊ ኮሚቴዎች እንዲሁም የቁጥጥር ኮሚሽን አመራር ለነበሩና ላሉ ታጋዮች እውቅና ሰጥቷል። ህይወታቸውን ላጡ ታጋዮች ቤተሰቦቻቸውን የምስክር ወረቀቱን ተቀብለውላቸዋል። በትናንትናው ምሽት በነበረው የእውቅና መስጠት መርሃ ግብር አቶ ስዩም መስፍን፣ አቶ ስዬ አብርሃ፣ ጀኔራል ጸድቃን ገብረ ትንሳኤ ጨምሮ የፓርቲው ነባር አመራሮች ተገኝተው ነበር። በመርሃ ግብሩ ላይ በፌዴራል ጠቅላይ አቃቤ ህግ እንደሚፈለጉ በተደጋጋሚ የሚገለጸው የቀድሞ የመረጃና ደህንነት ኃላፊ አቶ ጌታቸው አሰፋም ለእውቅና የምስክር ወረቀት ወደ መድረኩ ተጠርተው የነበረ ቢሆንም ቀርበው ሲወስዱ ግን አልታዩም። ቴድሮስ ሃጎስ ተጋዳላይ ተወልደ

የህወሀት ጽህፈት ቤት ኃላፊ አቶ አለም ገብረ ዋህድ ፓርቲው እስካሁን ለ91 ሺ ታጋዮች የእውቅና ምስክር ወረቀት መስጠቱ ተናግሯል። የህወሀት 45ኛ ዓመት ምስረታ ምክንያት በማድረግ በመቀለ ከተማ አዳዲስ የመንገድ ፕሮጀክቶች ተመርቋል። የመኖሪያ ቤቶች ለመገንባት የመሰረት ድንጋይ ተቀምጧል። በዛሬው ዕለት ደግሞ የጎዳና ትዕይንት ተካሂዷል። በሌላ ዜና ሰኔ 15 2011 ዓመ ምት የተገደሉት የሜጀር ጀኔራል ገዛኢ አበራ መታሰቢያ ሀውልት ትናንት በክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል እና ቤተሰቦቻቸው ተመርቋል። ስለ ሜጀር ጀነራል ገዛ አበራ ስተናገሩት የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃም ሜጀር ጀነራል ገዛ አበራ ለሰራዊቱ የጀርባ አጥንት ለነበረው የሎጂስቲክስ ስራ ሳይንሳዊ በሆነ መንገድ የመሩ ሰው እንደነበሩ አስታውሷል። አብክንተ ኩናት ስዕርና ዝወፃናሉ ወታደራዊ መስመር በሁለት ውጊያዎች ለድል ያበቃን ወታደራዊ ሳይንስ የጦርነቱ መሪዎች በሶስት ኮማንድ ፖስቶች ይመድባል። የመጀመሪያው ሰባሪና አደናጋሪ ቶክስ የሚከፍተው ኃይል ነው። በግንባሩ ዋና መሪ የሚመራ ነው። ሁለተኛ ደግሞ ደምሳሽ የምንለው ሲሆን በግንባሩ ምክትል መሪ የሚመራ ነው። ሶስተኛ ኮማንድ ፖስት ደግሞ የነገዛኢ ነው። ውጊያው ሳያቋርጥ በአስር ኪሎ ሜትሮች የጠላትን ኃይል እንድንደመስስ ወሳኙ ሚና የሚጫወተው ነው። ይህ ኮማንድ ውሃ ምግብና ነዳጅ ያመላልሳል፣ ቁስለኞች ወደ ሕክምና ያደርሳል፣ የሞተቱንም ይቀብራል። ገዛኢ የዚህ ኮማንድ ፖስት ምልክት ነው ነው ያሉት። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም